ዶክተር ሙክታር ከድር በአውስትራሊያና ኒውዚላንድ ልዩ ልኡክና ባለሙሉ ስልጣን አምባሳደር፣ ለትግራይ ቀውስ እልባት ለማበጀት መፍትሄ ወታደራዊ ሳይሆን ፖለቲካዊ መፍትሄ ነው በሚል በተባበሩት መንግስታት ድርጅትም በዩናይትድ ስቴትስም ሆነ በአውሮፓ ህብረት ግፊቶችም አሉ። ይህን አስመልክቶ ኢትዮጵያ መንግስት በኩል ያለው አቋም ምንድን ነው? ሰላማዊ መፍትሄ ለማምጣት ሁን ህዋት ታጣቂዎች ወታደራዊ እንቅስቃሴ እያደረጉ ባሉበት ሁኔታ እንደምን ወደ ፖለቲካዊ መፍትሄ ለመምጣት ይቻላል። በዚህ ላይ ያለት አመላከት ምንድን ነው? ኢትዮጵያ መንግስት በኩል ከሰብአዊ ድጋፍ አቅርቦት ጋር በተያያዘ ያልተገደበ አክሰስ ከመስጠት አኳያ የኢትዮጵያ መንግስት ረጅም ርቀት ሄዶ ኃላፊነቱን ሲወጣ የቆየበት ሁኔታ ነው ያለው። አሁን መንግስት የወሰደው የተናጠል የሰብአዊ ቶክስ አቆሙ ውሳኔም ይህንን የሚያጠናክር ነው። ይሄንን የመንግስትን ለሰላም ያለውን ቁርጠኝነት እና ጦርነቱ ምክንያት የደረሱ የሰብአዊ ድጋፍ ጥያቄዎችን አድሬስ ለማድረግ እና የዓለም አቀፍ ተቋማትንም መንግስት የሚያደርገውንም የሰብአዊ ድጋፍ አቅርቦት ለማጠናከር ታስቦ የተወሰደ እርምጃ ነው። ይሄ ተጨባጭ እርምጃ ነው። እኔ አሁን የሚታየኝ ዓለም አቀፍ ማህበረሰቡ እውነትም ስለ ሰብአዊ መብት የሚገደው ከሆነ ስለ ሰብአዊ እርዳታ አቅርቦት በቅንነት የሚያሳስበው ከሆነ በኢትዮጵያ መንግስት በኩል አስፈላጊ ሁሉ ተደርጓል። አሁን በሌላኛው ወገን እየተደረገ ያለው ከዚያ አኳያ ዓለም አቀፍ ተቋሙም በትክክል ለሰብአዊ ነት የሚቆረቆር መሆኑ የሚፈተንበት ወቅት ላይ ደርሷል ብዬ የማስበው የኢትዮጵያ መከላከያ ሰራዊት አካባቢውን ለቆ ከወጣ በኋላ እየተሰሙ ያሉ ነገሮች አሉ። ንጹሐን ዜጎች ከመከላከያ ሰራዊቱ ጋር ተባብራችኋል፣ ኢንትሪም አድሚኒስትሬሽኑ ጋር ተባብራችኋል በሚል ጥቃት እየተፈጸመባቸው መሆኑን በተለያዩ መንገዶች እየሰማን ያለ ነው። ስለዚህ ዓለም አቀፍ ማህበረሰቡ ከዚህ አኳያ በትክክልም ያለ ፖለቲካ ወገንተኝነት ስለ ሰብዓዊነት የሚቆረቆር ከሆነ አሁን ነው እንግዲህ ዝግጁነቱም ከዚያ አኳያ ያለው ለሰብአዊነት ያለው ተአማኒነትም የሚፈተንበት ወቅት ላይ ነው ብዬ ነው የምወስደው። በኢትዮጵያ መንግስት በኩል ግን በዚህ ረገድ ኤክስትራ ማይል ሄዶ መንግስት አስፈላጊውን እርምጃ የወሰደ መሆኑ በተጨባጭ የተናጠለ የተኩስ አቁም እርምጃ በመውሰዱ የተገለጸ እና ከዚያም ቀጥሎ ለሰብአዊ እርዳታ አቅርቦት አስፈላጊውን ምቹ ሁኔታ በማመቻቸት ጭምር እርምጃዎችን ወስዶ ወደፊት እየቀጠለ ያለበት ሁኔታ በተጨባጭ እያየን ያለ ነው። ከዚህ አኳያ መታየት አለበት ብዬንም አስበው አሁን እንዳነሱት በተናጠል ሰብአዊ ተኩስ ማቆም እወጃ በመንግስት ተነሳሽነት ተወስዷል። መንግስት በኩል እየተገለጸ ሰ ፐርሰንት ያክሉ እርዳታ በኢትዮጵያ መንግስት በኩል እየቀረበ ነው። እርዳታዎች እንዲህ ቢደርሱበትን ስምምነቶች ሁሉና ተደራሽ እንዲሆኑ አስፈላጊውን ሁሉ ትብብሮች መንግስት በኩል እየቀረበ ነው የሚሉ ይነሳሉ። በተደጋጋሚ ይገለጣል። በመንግስት በኩል ሁንም ድረስ በአውሮፓ ሕብረት በኩል የተወሰኑ የፖሊሲ ኃላፊዎች በኢትዮጵያ ላይ እንዳስፈላጊነቱ ማዕቀብ እንዲጣል ጥሪዎችን እስከ ማቅረብ እየደረሱ ነው። የብዙሃን መገናኛው እንደዚሁ አዎንታዊ አተያይ የለውም ለኢትዮጵያ መንግስት። በኢትዮጵያ መንግስት አዎንታዊ የሆኑ አተያዮችን ወይም ቅበላዎችን በዓለም አቀፉ ማህበረሰብ ዘንድ ሊያገኝ ያልቻለበት መንገድ ምንድን ነው ይላሉ እንግዲህ በመጀመሪያ ደረጃ አሁን የጠቀስከው በተለይ ራውንድ ሪሰንትሊ በአውሮፓ ህብረት በኩል በተለይም በኢትዮጵያ ላይ አላስፈላጊ ጫና የሚያሳድር ሪዞሉሽን እንዲተላለፍ ትልቅ ግፊት የተደረገበትን ሁኔታ እያየን ያለ ነው። እንግዲህ ኢትዮጵያ ከጅምሩ ጀምሮ በዚህ ሁኔታ ውስጥ የተጣሱ የሰብአዊ መብቶች በተመለከተ አንደኛ በራሷ ደረጃ የአርሚ ጀስቲስ አለ መከላከያ በራሱ ተነሳሽነት በዚህ ደረጃ ጥፋት አጥፍቶ የተገኙ ካሉ የራሱን አባላት ተጠያቂ ለማድረግ በራሱ ተነሳሽነት ማንንም ለማስደሰት ሳይሆን፣ ይሄ መከላከያው የተገነባበት ቫሊዩ የሚጻረር ከሆነ ተፈጽሞ ከተገኘ በራሱ የማጣራ ስራ እየሰራ ነው። የክልሉ እና የፌዴራል አቃቤ ሕግ መስሪያ ቤት በዚህ ጉዳይ ላይ ትኩረት ሰጥቶ የማጣራት ስራ እየሰራ ነው ያለው። ማንኛውም በዚህ ውስጥ የተሳተፈ የሰብአዊ መብት ጥሰቱ ውስጥ የተሳተፈ ካለ ተጠያቂ ለማድረግ። በተጨማሪም የኢትዮጵያ ሰብአዊ መብት ኮሚሽን ከተባበሩት መንግስታት ሰብአዊ መብት ኮሚሽን ኦፊስ ጋር በመተባበር ጆይንት ኢንቨስቲጌሽን እያካሄዱ ነው ያሉት። ይሄ እየተካሄደ ባለበት አሁን እየመጣ ያለው ጫና ውጤቱ ፕሮዳክቲቭ ይሆናል ብዬ አላስብም። አንደኛ ይሄ ኢንቨስቲጌሽኑን ራሱ ቬሪ ፐርፐስ አላማውን ድፊት የሚያደርግ ነው። ስለዚህ ከዚህ አኳያ ተገቢ አይደለም። ኢትዮጵያ መንግስትም ይህንን ክሊርሊ ገልጾታል በትናንትናው ዕለት። ሌሎቹ ኢትዮጵያ የምታራምዳቸው አቋሞች ፍትሃዊ አቋሞች ናቸው። የዓለም አቀፍ ህግን የተከተሉ አቋሞች ናቸው። በሞራልም የተደገፉ አቋሞች ናቸው። በየትኛዎቹም ኢትዮጵያን በተመለከተ እየተነሱ ባሉ ጉዳዮች ላይ ኢትዮጵያ የምታራምደው ይሄ ሆኖ እያለ ይሄንን በጣም በብቃት በሰፊው ኮሚኒኬት ከማድረግ አስፈላጊውም የመረጃ ፍሰት በሚገባ ከመጠበቅ አኳያ የሚታዩ ውስንነቶች ጥሩ ሌሰን ተወስዶባቸው በቀጣይ የሚሰራባቸው ይሆናል። ነገር ግን አንዳንድ አገሮች አስቀድመው ሀቁን ኮንሲደር አድርገው አይተው ከፋክቱ በመነሳት ኮንክሉዥን እየወሰዱ ሳይሆን እየሄዱ ያሉት አስቀድመው ፖለቲካ ውሳኔ ወስደው ነው። አስቀድሞ ፖለቲካዊ ፖዚሽን ወስደው ኢትዮጵያን በማውገዝ የሚጀምሩበት እና በሱ የሚጨርሱበት ሁኔታ ነው እየታየ ያለው። ዋት ኤቨር ሀቅ ይኖር ዋት ኤቨር ፍትሀዊ የሆነ ፋክት ኦን ዘ ግራውንድ ተጨባጩ ነገር ሌላ ይኖር ይሄን ለማየት ፍጹም ፍላጎት የሚያጡበት ሁኔታ እና በአስቀድመው አቋም ይዘው ከሆነ አካል ጋር ወግነው እጅግ በጣም እንዲህ አይነት አገራት በማይጠበቅ መልኩ ከሆነ ቡድን ጋር ከሆነ አካል ጋር ወግ ነው ቆመው በጥብቅና የሚከራከሩበት ሁኔታ በግልጽ እያየን ነው የመጣ ነው። ስለዚህ የማወቅ ያለማወቅ ጉዳይ ብቻ ሳይሆን የቨስትድ ኢንተረስት ጉዳይ፣ ፖለቲካል ሞቲቭ ይዞ ነገሮችን የማየት ጉዳይ በነዚያ ሳይት ያለ መሆኑን በደንብ ማገናዘብ ያስፈልጋል። ኢትዮጵያ ታስታውሳለ። በሊግ ኦፍ ኔሽን ጊዜ ራሷ ተጠቅታ አውዳሚ መርዝ ሳይቀር ወራሪዎቹ ተጠቅመው የኢትዮጵያን ሕዝብ እየጎዱ ለማጥፋት ይሄን ሁሉ ሲያደርጉ እሷ ለዓለም አቀፉ ሊግ ኦፍ ኔሽን አፒል አድርጋ ሁሉም ጀርባውን ያዘረበት እና ኢትዮጵያ በራሷ ግን ተቋቁማ ታቅላ ኢትዮጵያ ህዝብ ከዳር እስከ ዳር ተነቃንቆ እንዲህ አይነት ኢፍትሐዊ የሆኑ የዓለም አቀፍ አቋሞችን በራሱ ትግል በራሱ ጥንካሬ ቀልብሶ ለዓለም ፍትሐዊነቱን፣ ትክክለኛነቱን ያረጋገጠበት ሁኔታ ነው ታሪካችን የሚያሳየን። አሁንም በሌላ መልኩ ይሄው እየተደገመ ያለ ነው የሚመስለኝ አቋም ተወስዶ የሚኬድበት ዓለም አቀፋዊ ሁኔታ ውስጥ ነው ያለነው እና ከዚህም አኳያ ጉዳዩን ማየት ያስፈልጋል። ስለዚህ በዚህ በኩል ኢትዮጵያና ኢትዮጵያውያን ትክክለኛ አቅጣጫ እስከያዙ ድረስ ፍትሃዊ አቋም እስከያዙ ድረስ ውስጣዊ ጥንካሬያቸውን ጠብቀው እንዲህ አይነት ተጽዕኖዎችን እየተከላከሉ መሄድ ነው የሚገባቸው። በውጭ የሚኖሩ ኢትዮጵያውያንም በተመሳሳይ መልኩ ህዳሴ ግድብ ግንባታ ጋር ተያይዘው ምን ያህል ኢፍትሃዊ አቋም ሲራመድ እንደነበረ አይተናል። የልማት ፕሮጀክትን የሴኪሪቲ ስጋት አድርጎ በማሳየት ኢትዮጵያ በተፈጥሮ ሀብቷ እንዳትጠቀም ለማድረግ የተደረገው ርብርብ እና ኢትዮጵያውያን ከዳር ዳር ተነቃንቀው ይህንም በመመከት በፍትህ አደባባይ ባለፈው እንዳየነው ነው። በዩናይትድ ኔሽንስ ሴኪሪቲ ካውንስል ደረጃ የኢትዮጵያ መብት ግንዛቤ ያገኘበትና ፕሮጀክት ግንባታው ጋር ተያይዘው የሚነሱ ነገሮች ደግሞ ካሉ በአፍሪካ ህብረት ማዕቀፍ ሄዶ በዚያ ደረጃ በሚደረግ ድርድር ማለቅ አለበት። እዚህ ደረጃ ማየት አድሚስብል እንዳልሆነ አቋም የተወሰደበትን አይተናል። ይሄ አሁን በጠቀስካቸው በጠቀስካቸውና በሌሎችም ጉዳዮች ላይ ኢትዮጵያውያን በዚህ በራሳቸው የውስጥ ጥንካሬ ላይ ነው መተማመን ያለባቸው። ይሄ ሲባል በውጭው ግንዛቤ ለመፍጠር የውጭው ዓለም ትብብር አያስፈልገንም ብላታይም አታይም። ኢትዮጵያ እንዲህ አይነት አሮጋንስ የላትም። በአለም አቀፍ ትብብር ታምናለች። ለአለም አቀፍ እና መልቲላተራሊዝም ትልቅ ዋጋ የከፈለች ሀገር ነች ኢትዮጵያ። ከሊግ ኦፍ ኔሽን ጀምሮ ትልቅ ዋጋ ክፍላ በተባበሩት መንግስታት ማዕቀፍ ስር የሚደረገው የዓለም ሰላምን ለማስጠበቅ በሚደረገው እንቅስቃሴ ውስጥ በደም ዋጋ እየከፈለች ወታደሮቿን እየላከች ለዓለም ቦች ሰላም እና ደህንነት መጠበቅ ኮንትሪቢዩት እያደረገች ሙልቲላተራሊዝም ትልቅ ዋጋ የምትሰጥና በዚህ ደረጃ ለኢንተርናሽናል ኮሚኒቲ ያላት ሪስፔክት በተጨባጭ ከወርድስ በላይ ከቃላት በላይ በተግባር የተረጋገጠ ታሪክ ያላት አገር ነች። ስለዚህ ከዚህ አኳያ በዚያ ደረጃ ያለውን ግንኙነቷን ማጠናከር ያለውን ሁኔታ በብቃት የማስረዳት ዲፕሎማሲያዊ ስራ እጅግ ትኩረት ሊሰጠው ይገባል፣ በብቃት መሰራት ይኖርበታል። ይሄ እንደተጠበቀ ሆኖ ግን ዋናው ኢቨን ለውጭው የዲፕሎማሲ ስራ አቅም ሊሆን የሚችለው ውስጣዊ ጥንካሬያችን ውስጣዊ አንድነታችንን መጠበቅና አሁን እንደዚህ በተለያየ መንገድ ተጠቂ የሚያደርገን አንገታችንን እንድንደፋ የሚያደርገን ከትልቁ ጠንቅ ድህነት ነው። ጥርሳችንን ነክሰን ድህነትን በማሸነፍ ጠንካራ ዲሞክራሲያዊ ስርዓት በመገንባት የበለጸገች ኢትዮጵያ አንድነቷ በሶሊድ ፋውንዴሽን ላይ የቆመ አገር እንድትሆን በማድረግ ሌሎቹም በአንፌርሌ የሚደረጉ ነገሮችን የመቋቋም ብቃት እና አቅም ይኖራታል ብዬ ነው የማስበው። ስለዚህ እነዚህ ሁለቱ ተዳምረው ውጤት ያመጣሉ ብዬ አስባለሁ። ነው አንዱ ሰሞነኛ መወያያ ሆነ ያለው በተለይም በኢትዮጵያ መንግስት በኩል የሎቢና የህዝብ ግንኙነት እንደዚሁም ደግሞ እለታዊና አሁናዊ የሆኑ የመረጃ ፍሰቶች የሉም። የዛ ክፍተት ነው በኢትዮጵያ መንግስት በኩል የተሰሩ መልካም ጎን ነገሮች ሁሉ በጎ ገጽታ እንዳያገኙ ሆኖ ያደረገው የሚሉ ከመቆርቆር የተነሳ ትችቶቻቸውን የሚሰነዝሩ ወገኖች ያሉ። ቢያንስ የኢትዮጵያ መንግስት አምስት ሚሊዮን እስከ አስር ሚሊዮን ለህክል ድረስ ሊመድብ ይገባል። ትናንሽ ሀገሮች ደቡብ ሱዳን ሳይቀሩ በአመት እስከ ሶስት ሚሊዮን ለሎቢ በሚመድቡበት ወቅት ኢትዮጵያ መንግስት ዘንድ ይህ አይታይም እና ይሄ እስካልሆነ ድረስ ምዕራብ ዓለም የሚሰራው በዚህ ነው፣ በሎቢ እና በህዝብ ግንኙነት ነው እና እዛ ላይ ድክመት አለ። እዚህ ላይ አሁንም መሰራት አለበት፣ አመታዊ በጀት መመደብ አለበት ብለው በጣም ድምጻቸው ወይም አጎልተው የሚያሰሙ ወገኖች አሉ። ለእነዚህ ወገኖች የእርስዎ ምላሽ ምንድን ነው? በጣም ጥሩ ጥያቄ ነው ካሳሁን። እኔ በዚህ ደረጃ ትልቅ ክፍተት አለ የሚለውን እስማማለሁ። በእነዚህ ወገኖች በቀንነት ጉዳዩን አንስተው በተለይም የመረጃ ፍሰት እየተሰራ ነው ያለው ሰፊ ስራ በሀገር ውስጥም በውጭም እየተሰራ ነው ያለው ኢቨን ውጭ ያሉ ዲያስፖራ አባላቶችም ባሳተፈው መልኩ የፓብሊክ ዲፕሎማሲ ስራ እየተሰራ ነው ያለው። ነገር ግን የተሰራው ስራ በቂ ነው ብዬ አልወስድም። ክፍተት አለ የሚለውን እኔ ብቻ ሳይሆን መንግስትም በትክክል የሚቀበለው ነው። ስለዚህ ከዚህ አኳያ እኔ መንግስት ከዚህ ምርጫ በኋላ ከሚሰራቸው የሪፎርም ስራዎች አንዱ ይህንን ክፍተት ሊደፍን የሚችል ቅድም ያልከውን የተለያዩ አማራጮች በደንብ የፈተሸ እና ካሉ ልምዶች ኢትዮጵያን ከመረጃ ፍሰት አኳያ ጠንካራ ፖዚሽን ላይ ሊያኖራት የሚችል የሕዝብ ግንኙነት ተቋማት የመፍጠር የመገንባት በዚህ ደረጃ የሚያስፈልገውንም ሪሶርስ አሎኬት በማድረግ ትልቅ ርብርብ ይደረጋል ብዬ ነው የማስበው። ከምርጫው ውጤት መገለጽ በኋላ ጠቅላይ ሚኒስትሩ ከሰጡት ማብራሪያም የምንገነዘበው ይሄ ነው። እኔም በዚህ ሂደት ቅድም ያልካቸው ኮመንቶች፣ የተለያዩ ተቆርቋሪ ኢትዮጵያውያን አንዳንዶቹ የፕሮፌሽናቸውም ጭምር ስለሆነ ምን ያህል በዚህ ደረጃ ክፍተቱ እንዳለና ክፍተቱ ምን ያህል ጉዳት እያመጣ እንዳለ በተቆርቋሪነት መንፈስ ሲያነሱ ሰምቻለሁ። ይሄ በገንቢ መልኩ መቀበልና እነዚህ ኢትዮጵያውያንን ባሳተፈ መልኩ ይሄን ክፍተት ለመሙላት ሰፊ ስራ መሰራት አለበት ብዬ አስባለሁ። መታረም መስተካከል ያለበትና በቀጣይ ከልማትም አኳያ ዲሞክራሲያዊ ስርዓት ግንባታ አኳያ፣ በውጭ ኢትዮጵያ ያላትን ተሰሚነት ከማሳደግ አኳያ ይሄ የጠንካራ የሕዝብ ግንኙነት ስራ እና ይሄን ስራ በብቃት መወጣት የሚችል ጠንካራ ተቋማዊ አቅም የመኖሩ ጉዳይ ለነገ ሌደር መታለፍ የሌለበት ልዩ ትኩረት ተሰጥቶት ሊሰራ የሚገባ በጣም እጅግ በጣም አስፈላጊ ስራ ነው ብዬ ነው የማምነው። በመንግስት ደረጃ ይሄ ያነሳሁ ፖይንት ትልቅ ሌሰን ተወስዶበታል፣ በሰፊው ይሰራበታል ብዬ አስባለሁ። ጠቅላይ ሚኒስትሩ በቅርቡ ከተናገሩት ውስጥ ኢትዮጵያ በመላው ዓለም ካሏት የኤምባሲዎች እና ቆንስላዎች ውስጥ ሰላሳ ያህል ኤምባሲዎች እና ቆንስላዎች ወደ ሀምሳ ፐርሰንት ያክል በጠቅላላ ይሄ ከውጭ ጉዳይ ሚኒስቴር ሪፎርም ጋር በምን መልክ የተያያዘ ነው? ሁለተኛስ፣ አውስትራሊያን አስመልክቶ የአውስትራሊያ ኤምባሲ በስራው በዚሁ ይዘልቃል ወይስ ከሚዘጉት ውስጥ አንዱ ነው? በአሁኑ ወቅት ምን የሚታወቀ ወይም የተደረሰ ውሳኔ አለ? ይሄን አስመልክቶ ጥሩ ጥያቄ ነው። እንግዲህ ይሄም በኮንቴክስቱ መታየት አለበት። ጠቅላይ ሚኒስትሩ በዚያ ደረጃ የገለጹት አገላለጾች ተመዘው በሱ አጠቃላይ ድምዳሜ ላይ መድረስ ትንሽ የተሳሳተ ድምዳሜ ላይ እንዳደርሰን፣ መንግስት ቅድም ስናነሳቸው የነበሩ ስራዎችን በውጭ የሚሰሩ የዲፕሎማሲው ስራ ከማጠናከር አኳያ ጠንካራ ዲፕሎማሲ የኢትዮጵያን ተሰሚነት ያሳደገ ኢትዮጵያን ጠንካራ አድርጎ ሊያወጣ የሚችል የዲፕሎማሲ ስራ መስራት የሚቻለው በምን አይነት መልኩ ቢኬድ ነው በአደረጃጀት ምን አይነት የአደረጃጀት ስርዓት ብንከተል፣ በአሰራር ምን አይነት አሰራር ብንከተል፣ በሰው ሀይል ስምሪት እንደምን አይነት አሰራር ብንከተል ነው ኢትዮጵያን በሁሉም መስክ አሸናፊ የሚያደርጋት የሚለውን መንግስት ጊዜ ወስዶ በዚህ ዙሪያ ባለሙያዎችን መድቦ ሰፊ ጥናት ሲያደርግበት የቆየ ነው። በዚህ ማዕቀፍ ውስጥ ጠንካራ ኢትዮጵያን አሸናፊ በሁሉም መስክ አርጎ ሊያወጣ የሚችል በተለይ በዲፕሎማሲው ደግሞ የኢትዮጵያን ፎሬን ፖሊሲ በውጭው ተሰሚነት ያለው ተጽዕኖ ማሳደር የሚችልና ኢትዮጵያን አሸናፊ አድርጎ ለማውጣት የሚችል ጠንካራ የዲፕሎማሲ ስምሪት እንዲረጋገጥ ለማድረግ የሚያስችል በደንብ የተጠና የታሰበበት የሪፎርም ስራ እየተሰራ እንዳለ ነው። በሰጡት ማብራሪያ ውስጥም መረዳት የሚቻለው እና በዚያ ደረጃ እሳቸው የሰጡት እንደ ምሳሌ ያነሱትን ነገር በዚህ ማቀፍ ግንዛቤ ቢወሰድበት ጥሩ ነው ብዬ አስባለሁ። ኤምባሲዎችን በተመለከተ መንግሥት በዝርዝር ጥናቱ ላይ ተመስርቶ በየትኛው አካባቢ ምን አይነት አደረጃጀት ቢኖረን ይሻላል የሚለውን በግልጽ ውሳኔ ካሳረፈበት በኋላ በግልጽ የሚያሳውቅ ስለሚሆን በዚህ ደረጃ አስቀድሞ መላምቶችን በማስቀመጥ ይሄ ሚሽን ይዘጋል፣ ያ ይቀጥላል የሚሉ መላምቶችን ከአሁኑ ይሄንን ማስቀመጡ የተሳሳተ ድምዳሜ ላይ ሊያደርስ የሚችል ከአሁን ባለኝ መረጃ ይሄ በስ ይዘጋል፣ ያ ይከፈታል፣ ያ ይቀጥላል የሚል ምንም አይነት ውሳኔ በመንግስት ደረጃ ኃላፊነቱና ስልጣኑ ባላቸው አካል የተወሰነ ነገር የለም። በተለያዩ ሶሻል ሚዲያውም ላይ ይሁን ግለሰቦች ከራሳቸው ግምት ተነስተው የሚሰጧቸውን ኦፒኒዮኖች በመስማት ይሁን መረበሽ አያስፈልግም። መንግስት የሚሰራውን ሁሉ ኃላፊነት በተሞላ መልኩ ይሰራል። ጉዳዮቹ ደግሞ መገለጽ በሚገባቸው ሰዓት ላይ ስለሚገልጻቸው ይሄም በትዕግስት እና ኃላፊነት በተሞላ መልኩ እየተከታተል እያወቀን ብንሄድ ጥሩ ነው የሚል ምክር ነው። በዚህ አጋጣሚ ማስቀመጥ የምፈልገው ዶክተር ሙክታር ከድር በአውስትራሊያና ኒውዚላንድ የኤፌድሪ ልዩ ልዑክና ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። እጅግ በጣም አመሰግናለሁ ካሳ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ።